ሐኪሙን ይጠይቁ። ለምሽቱ ቀለምን የመለየት የተፈጥሮ ችሎታ ማጣት በሚያስከትል የዐይን ጤና ችግር ምክንያት ዙሪያ የተጀመረ ቅንብር ሁለተኛ ክፍል ነው። ለምሽቱ ይዞ የቀረበው ትንታኔን የሚሰጡን ዶክተር ትልቅ ሰው ተሾመ የዐይን ሐኪምና በአዲስ አበባ ዩኒቨርሲቲ የሕክምና ትምህርት ቤት የአይን ሕክምና መምህር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በቀደመው ቅንብሩ ማብቂያ ባነሳው እና ለዛሬ በደር ባቆየው ጥያቄ ይጀምራል። ዶክተር ትልቅሰው ተሾመ በድጋሚ ለጊዜው አመሰግናለሁ። ለመሆኑ እንዴት ነው አይናችን ቀለሞችን የሚለየው? አንድ ቀለም የለየት ችግር ያለበት ሰው እና የሌለበት ሰው ውስጥ እንዴት ይነጻጸራሉ? ጥሩ ቀለም ለማየት እንግዲህ አይናችን ውስጥ ብዬ እንደገለጽኩት ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ኮን የሚባሉ ሶስት አይነት ኮን ሴሎች አሉ። ሶስቱ መሰረታዊ ወይም ፕራይማሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ የእነዚህ ሶስቱ መሰረታዊ ፕራይማሪ ቀለሞች በመቀላቀል የሚገኙ ቀለሞች ናቸው። እንግዲህ በህይወታችን ውስጥ በየዙሪያችን የምናያቸው የተለያዩ ቀለሞች ከእነዚህ ሶስቱ መሰረታዊ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አሉ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር ቪዥን ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር ሊያንፀባርቃል። አንድ ዕቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፍበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህም ሶስት ከለሮች እና ከእነዚህ ሶስት ከለሮች ቅልቅል የሚመለሱትን ማንኛውም አይነት ከለር በደንብ ያያል ማለት ነው። ከለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ከለር ብላይንድነስ ያለበት ሰው ወይም ቀይን በደንብ ማየት የማይችል ማለት ነው። ምን ይፈልጋል? ሁለት አይነት ነው። ለምሳሌ ከለር ብላይንድነስ ራሱ ትናለ ዲግሪ አለው። አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ከለር የማየት ችሎታውን አላጣም ማለት ነው። አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት የማይችሉ በፍጹም ማለት ነው። ስለዚህ አኖማሊ ሲሆኑት በዛ የሚሉት እነሱ ናቸው። እኛ ማየት የምንችለውን ከለር ኖርማል ከለር ቪዥን ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም። ሊያዩት አይችሉም ስንል ሌላ ቀለም ተመስሎ ይታያቸዋል። ግራጫ ነገር ይታያቸዋል፣ ሬድ ወይም ግሪን ከማየት ፋንታ ማለት ነው። ዶክተር፣ ትልቅ ሰው ይህ ሂደት ቅድም ደረጃቸውን ለይተው አስረድተዋል። ቀለሞችን ጨርሶ የመለየት አቅማቸውን ያላጡና ያጡ በሂደት እንደ ሌሎች ዓይን ህመሞች እየባሰ የመሄድ እድል አለው? ሊያባብሱ የሚችሉ ሁኔታዎች አሉ ወይስ? ያንኑ ነው። አንድ ሰው በተፈጥሮ ወርሶት የተገኘውን ሆኖ ነው መጨረሻ ድረስ የሚዘልቀው። ይሄ እንግዲህ ከለር ቪዥኑ በምክንያት መጣ ነው። አሁን እኛ በአብዛኛው የምናወራው ጄኔቲክ የሆነውን አብሮ የሚወለደው በዘር አረግ የሚወረሰው በዘር የሚወረሰውን ማለት ነው። ስለ እሱ ስናወራ ያው አንድ ሰው ከተወለደ ጀምሮ ይሄ ችግር ይኖረዋል። የሚጨምር የሚቀንስ አይደለም። ሌላ ግን አኳየር የሚባሉ ከለርቪዥን ጉድለቶች ይኖራሉ። የተለያዩ አይን በሽታዎች አይን ውስጥ በሚያገርሱት ጉዳት ምክንያት ከጊዜ በኋላ የሚመጣ ከጊዜ ብዛት ደግሞ እየጨመረ እየጨመረ ሊሄድ የሚችል ከለር ቪዥን ችግር አለ። ለምሳሌ እንደ ግላኮማ አይነት በሽታ ወይም አይናችን ውስጥ ያለውን ኦፕቲክ ነርቭ የምንለውን ነርቭ ከእሱ ጋር ተያይዞ የሚመጡ እሱም የሚመቁ በሽታዎች ይሄ አኳየርድ የምንለው ወይም በበሽታ ምክንያት ከጊዜ በኋላ የሚመጣ የከለር ቪዥን ዲፌክት ሊኖር ይችላል። እንዴ እየጨመረ ሊሄድ ይችላል። መጠኑም ከጊዜ ወደ ጊዜ እየጨመረ ይሄዳል። ስለዚህ ሁለቱም መላየት ያስፈልጋል። መልካም ይበልጡን በዘራ አረግ የሚወረሰው ሰውን ነው እንደገለጹት፣ በሰፊው ዝርዝር የተረዳ ነው። ወንዶችን እንደሚያጠቃ በተገለጸውና በቀደመ ውይይታችን ባብራሩት በዘር ሀረግ የሚወረሰው አንድ ሰው ለዚህ ህመም መጋለጡ የታወቀ ሰው ልጅ ሊያወርስ የሚችልበት ሁኔታ ምን ያህል እድል አለው? አንድ ለመለየት የማይችል ሰው ከአብራኩ የሚወለዱ ልጆች የማውረስ እድሉ ቁጥሩን ኤግዛክትሊ አሁን መናገር አልችልም ግን ለምሳሌ አንድ ከለር ብላይንድነት ያለው ሰው እንደገለጽኩት ብዙ ጊዜ ይሄ ችግር ወንዶችን ነው የሚያጠቃው። ለምንድን ነው ይሄ ከለር ቪዥን ዲፌክት ኤክስ ክሮሞዞምን ነው የሚነካው? እና ወንዶች አንድ ኤክስ አንድ ዋይ ክሮሞዞም ነው ያላቸው፣ ሴቶች ሁለት ኤክስ ክሮሞዞም ነው ያላቸው። ስለዚህ የወንዱ አንድ ኤክስ ክሮሞዞም በዚህ ከለር ቪዥን ውድለት ላይ አፌክትድ ከሆነ ሌላ ኤክስ ክሮሞዞም ስለሌለው ቴሌቪዥኑ ይወጣል ማለት ነው ችግሩ። ሴቶች ግን አንደኛው ኤክስ ክሮሞዞም አፌክትድ ቢሆን ሌላኛው ጤነኛ ስለሚሆን ያኛው ስለሚያካክሰው ሴቶች ላይ በዘራረግ የሚወረሰው ቴሌቪዥን ብላይንድነት በጣም ሬር መጠ ነው። አይከሰትም ማለት አይደለም፣ ሊከሰት ይችላል። እና ስለዚህ አንድ ከለር ብላይንድ የሆነ ሰው በተለይ ለወንድ ልጆቹ የማስተላለፍ ቻንሱ ይኖራል። ለሴቶች ግን የማስተላለፍ ቻንሱ አሁን በተናገርኩት ምክንያት ሬር ሊሆን ይችላል። ግን ቅድም እንዳልኩት የዚህ የከለር ብላይንድነስ ችግር ስፔክትረሙ ሰፊ ስለሆነ የእያንዳንዱ የሚወረስበት ባህሪ ሊለያይ ይችላል። በጣም ትንሽ የምንለው በጣም አስከፊ ያለሆነው ከበርዳይ ይነሳለ አብዛኛውን ሰው አፌክት የሚያደርገው እስከ ስምንት ፐርሰንት ብለናል ወንዶችን አለ በጣም ደግሞ እስከ እይታ ድረስ ሙሉ ለሙሉ እይታን የሚጎዳውም አይነት አለ እና እነዚህ በተለያየ መጠን ሊተላለፉ ይችላሉ። አሁን ግን በዚህ መጠን ነው በዚህ ፐርሰንት ነው ብሎ መናገር ለእኔ ያስቸግረኛል። መልካም ዶክተር፣ ትልቅ ሰው የመጨረሻ ጥያቄ እናድርገው። በጥናት ላይ ያሉ ሁኔታዎች መኖራቸውን ገልጸዋል። እንዲህ ባለበት አንድ በዘር የተወረሰው ቀለምን የመለየት አቅሙ የተዳከመ ሰው ከሕክምና በመለስ ቴክኖሎጂ የሚፈቅዳቸው ቀለሞች እንዲለይና እንዲያደንቅ የሚታወቅ ነገር አለ፣ ቴክኖሎጂ የፈጠረው ነገር ካለ በንባብም በጥናትም የሚታወቅ ነገር ካለ የዛሬውን ውይይታችን በዚሁ እንቋጭ። ከለር ብላይንድ የምንላቸው ሰዎች አብዛኞቹ ኖርማል የሆነ ህይወት መምራት ይችላሉ። ያን ያህል ስራ ሰርቶ ለመኖር የሚያደናቅፍ ችግር አይደለም። ምናልባት ቴሌቪዥን ብላይንድነት ያላቸው ሰዎች ፓይለት መሆን ላይችሉ ይችላሉ። አንዳንድ በጣም ሴንሲቲቭ የሆኑ እይታ ላይ ሴንሲቲቭ የሆኑ ስራዎች ላይሰሩ ይችላሉ። ግን አብዛኛውን ስራ ይሠራሉ። የሚገርም ነገር እንዲሁም አንዳንድ አርቲስቶች ከለር ብራይንድ ናቸው ሁሉ ተብሎ ይታመናል። ሰሉ ለማንኛውም አሁን በቴክኖሎጂ ጋር ተያይዘ ላነሳው ጥያቄ አንዳንድ አፖች አሉ እንግዲህ፣ አፕሊኬሽን እነዚህ ከለር ብራይንድ ሰዎች ከለርን ለመለየት የሚያስችሉ አፖች አሉ። የሞባይል አፕሊኬሽን ለመጠቆም ያህል ነው። እና ተረስቶ ሊሆኑ ሰዎች በዚህ ላይን ላይ ሰርች ማድረግ ይችላሉ። መልካም ዶክተር ትልቅ ሰው ተሾመ የአይን ሐኪምና የሕክምና መምህር፣ ሌሎች መሰል የአድማጮች ጥያቄ ይዘን መልሰን እንደምናገኘው ተስፋ አድርጋለሁ። ቀለምን የመለየት ችግር አስመልክቶ ለተነሱ ጥያቄዎች ለሰጡ ሙያዊ ትንታኔ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።